ጤና ይስጥልኝ የተወደዳችሁና የተከበራችሁ የፕሮግራማችን ታዳሚዎች፣ ሁለንተና የጤና የተሰኘ ፕሮግራማችን ዛሬ ወደ እናንተ የሚቀርብበት ሰዓት ይሆናል። ፕሮግራሙን እ የቀረብኩላችሁ ገለት ወገመች ሆናለሁ። ዛሬ የፕሮግራማችን ርዕስ የሆነውን ሁለንተና የጤና የተሰኘ ትምህርት ወደ እናንተ የማቀርብ ይሆናል። ከመጀመሪያችን በፊት ግን እንጸልይ። እግዚአብሔር፣ የምትወደንና የምታፈቅረን አምላክ በዚህ ሰዓት ልቦቻችንን ሁሉ በፊት እናደርጋለን አእምሯችንን ሁሉ እንዲሁ አንተ እንድታስተምረን ለጤናችን የሚበጀንን ስትነግረን እንድናዳምጥ፣ በሕይወታችንም ደግሞ በዕለት ተዕለት እንድንተገብረው ጤናማና ደስተኛ ሆነን እንድንኖር ለሌሎችም የምንተርፍ እንድንሆን ጸጋህን አብዛለን ስናዳምጥ ቃልህን አንተ አብራልን በመንፈስ ቅዱስ ከእያንዳችን ጋር አሁን። በጌታ በኢየሱስ ስም አሜን። ከዚህ ቀደም ስለ ሁለንተና ጤና በዚህ ፕሮግራም የተወሰነ ሀሳቦችን ስናነሳ ቆይተናል። ዛሬም እንዲሁ ሁለንተናይ ጤና ከመጽሐፍ ቅዱስ አንጻር ሲፈተሽና ሲታይ ምን እንደሆነ የምናቀርብላችሁ ይሆናል። አስቀድመን ግን ሶስት ነገሮች ላይ ትኩረት እናደርጋለን። በመጀመሪያ ደረጃ አሁን ያለውን ሁኔታ ከጤና አንጻር የሚያስረዳና የሚያሳይ አንድ ጽሁፍ እናይና ከዚያም በኋላ በመቀጠል ደግሞ የጤና ዋጋ ምን ያህል ነው የሚል ሀሳብ እንመለከታለን። በመጨረሻ ሁለንተናዊ ጤና ራሱ ከመጽሐፍ ቅዱስ አንጻር ሲታይ ምን አይነት አንድምታ አለው የሚለውን የምንመለከት ይሆናል። በጤና ላይ በተሰጡ ምክሮች በሚል መጽሐፍ፣ ይህ መጽሐፍ እንግዲህ የተጻፈው በአስራ ዘጠነኛው ክፍለ ዘመን መጨረሻ አካባቢ ነው። በጣም ወሳኝና ጥሩ መጽሐፍ ነው። በጤና ርዕሰ ጉዳዮች ላይ ጥሩ ነጥቦችን ታገኛላችሁ። ገጽ 25 አንቀጽ አንድ ላይ አሁን ስላለንበት ሁኔታ በደንብ አድርጎ የሚገልጽ ነገር እናያለን። ሀሳቡ እንዲህ ነው የሚለው እየኖርን ያለ ነው በወንጀል ወረርሽኝ መካከል ነው። በመሆኑም አስተዋዮችና እግዚአብሔርን የሚፈሩ ሁሉ በየስፍራው ባድናቆት ቆመዋል። ሰፍኖ ያለው እርኩሰት በሰው ብዕር ለመግለጽ ከአቅም በላይ ነው። እያንዳንዷ ቀን ትኩስ የፖለቲካ ግጭትን፣ ዝርፊያንና ምዝበራን ይዛ ብቅ ትላለች። እያንዳንዷ ቀን ልብን የሚያሳምም አመፅንና ህገ ወጥነትን የያዘ ዜና፣ የሰብዓዊ ዘር ስቃይ፣ ግድ የለሽነት፣ ርራ የለሽ ጭካን የተሞላበት የሰው ህይወት መጥፋት ይዛት መጣለች። እያንዳንዷ ቀን ጋጠወጥነትን፣ ግድያን፣ ራስን ማጥፋት መጨመሩን ይመሰክራል። የሴጣን ወኪሎች ለማበላሸት የሰውንም አእምሮና አካልን ለማርከስና ለማጥፋት እንቅስቃሴያቸውን በመጨመር በሰዎች መካከል ስራ ላይ መሆናቸውን የሚጠራጠር ማን ነው ይላል እንግዲህ በሚዲያ የምንሰማቸው በየዕለቱ ዜና ተብለው የምናደምጣቸው ነገሮች በዚህ ጽሑፍ ላይ እንደቀረበው የፖለቲካ ግጭት ዝርፊያና መዝበሪያው የየዕለት ክስተት ሆኗል። እንደውም ሰፍኖ ያለውን ነገር በብር እንኳን ለመግለጽ የሚያዳግትና የሚያስቸግር እንደሆነ ይህም ደግሞ የጤናን ቀውስ እያስከተለ እንዳለ ጭንቀትን እያመጣ እንዳለ እናያለን። ይህ መጽሐፍ ቀጥሎ አንቀጽ ሁለት ላይ ምድር በእነዚህ ክፋቶች ተሞልታ እያለ እንግዲህ ቅድም ከላይ የተመለከትናቸውን ወንጌል በተደጋጋሚ በሕሊናም ሆነ በሰው ሕይወት ላይ እዚህ ገባ የማይባል ተጽዕኖ ማድረጉ እና በግድየለሽነት መቅረቡ የሚያሳዝን ነው። በየስፍራው ሰዎች እንግዲህ ከዚህ በፊት የሌላቸውን አንድ ነገር ለማግኘት እያለቀሱ ይገኛሉ ይላል። ይህን ያህል አስከፊና ለአእምሮም የሚከብድ ሁኔታ ዓለማችን ላይ ሰፍኖ ያለ ቢሆንም ነገር ግን እረፍትንና ሰላምን ያመጣል ተብሎ የሚታሰበው ወንጌል በሰው ልብ ላይ እምብዛም ተጽዕኖ ሳያደርግ ከዚህ አይነት ውጥንቅጥ እረፍትን ሲሰጥ አንመለከትም። በየስፍራው በኃጢአት ላይ ድልን የሚሰጣቸውን ከክፋትን ባርነት የሚታደጋቸውን ኃይል ለማየት ዛሬ ብዙዎች በጉጉት ይጠባበቃሉ። ብዙዎች በአንድ ወቅት የእግዚአብሔርን ቃል ኃይል ያውቁ የነበሩ እግዚአብሔር በማይታወቅበት ስፍራ ላይ ተቀምጠዋል። እናም የመለኮትን መገኘት ይናፍቃሉ፣ ይላል ጽሁፉ። በመጨረሻም በዚሁ የፈውስ አገልግሎት ገጽ 142ና 43 ላይ ይሄ ጽሁፍ የተጻፈው በ1905 አካባቢ ነው። ዓለም ከዛሬ 1900 ዓመታት በፊት አስፈልጓት የነበረው ነገር ዛሬም አስፈልጓታል። ይህም ደግሞ የክርስቶስ መገለጥ ነው። ክርስቶስ የመጣበትን ጊዜ ስንመለከት በጤናም በፖለቲካም በኢኮኖሚም በተለያየ መስክ ህዝብ የደከመበት የደቀቀበት፣ በበሽታ ብዛት የደከመበት፣ እንዲሁም በአንዳንድ ስፍራ ገንዘባቸውን ሁሉ በመድኃኒት ቤት የሚጨርሱ ሰላምንና እረፍትን የናፈቁ፣ ባርነት ጭቆና የበዛባቸው ነጻነትን የሚናፍቁ እንዲህ አይነት ክስተቶች እና ሁኔታዎች ነበሩ። የዘመናችን ብቻ አይደለም ወንድሞችና እናቶች። እናም ዛሬ ያኔም ዓለም ተናፍቀው የነበረው ይህንን ሁኔታ ሁሉ የሚያስተካክል ዘላቂ የሆነ መፍትሄ የሚያመጣ ነው እና የክርስቶስ መምጣት ያኔ አስፈልጎት ነበረ። ዓለም ዛሬም የሚያስፈልገው ያኔ ያስፈልገው ነገር ነው። ያም ደግሞ የክርስቶስ መገለጥ ነው የሚል እናያለን እና ይህ ታላቅ ጽሁፉ ሲናገር ታላቅ የታድሶ ስራ ተፈልጓል። ይህም ከግብ ሊደርስ የሚችለው በክርስቶስ ጸጋ አማካኝነት በአካል በአእምሮና በመንፈስ ላይ በሚሰራው የታድሶ ስራ ነው የሚል ሀሳብ እናያለን። ሁለንተና የጤና ምንድን ነው የሚለውን ከማየታችን በፊት ጤና ራሱ ምን ያህል ዋጋ ያለው ነገር ነው? ስለ ጤና ስናወራ መቼም ዋጋውን መረዳት በጣም አስፈላጊ ነው እና ጤና ማኗኗር ገጽ ሀያ ዘጠኝ አንቀጽ አንድ ላይ ጤና ትልቅ ሀብት ነው ይላል። ይህን የምታዳምጡ ውድ አድማጮቻችን በእውነት ጤና ትልቅ ሀብት እንደሆነ ሲነገር እንሰማለን። በእርግጥም ነው፣ በእርግጥም ነው ሟቾች ሊኖሯቸው ከሚችሏቸው ሁሉ የበለጠ ጥሪት ነው። ሀብት፣ ክብር አሊያም ትምህርት ጤናን በማጣት በማጣት የተገኘ ከሆነ በርካሽ የተገዙ ነገሮች ናቸው ማለት ነው። ሀብት ከምንለው ክብር ከምንለው ትምህርት ከምንለው ጤናን በማጣት ትልቁን ሀብት በመተካት ወይም በዚህ ቦታ በመተካት የምንለውጠው ከሆነ ርካሽ ነገር ነው። ስለዚህ ጤና ከሌለ የትኞቹም ደስታ ያጎናጽፉን አይችሉም ይላል ጽሁፉ ትክክል ነው የጤና ዋጋ በጣም ትልቅ ነው ትምህርት ኖሮ ሀብት ኖሮ ክብር ኖሮ የሚፈለገው ነገር ሁሉ በእድሜ መጨረሻ ከመጣ በኋላ ነገር ግን ጤና የሚባለው ነገር ከጎደለ ያ ቦታ ክፍት ከሆነ ወንድሞችና እህቶች ምን ደስታ ይሰጠናል ዛሬ ይህንን ባለማስተዋል ይመስለኛል ሁላችንም ለጤናችን ዝቅተኛ ዋጋ እየሰጠን ያለ ነው። ሀብትን ለማጋበት ጤናችንን እየጎዳን የምንለፋው የምንሰራው፣ ነገር ግን ሀብቱ ከመጣ በኋላ ያ ጤና የለምና ኋላ ላይ ደስታ ሊሰጥ አይችልም ሀብቱ። በተመሳሳይነት ክብርም ለማግኘት ሰዎች ጠዋት ማታ ይሰራሉ፣ ይጨነቃሉ፣ በብዙ ውጣውረድ ውስጥ ያልፋሉ። ያ ክብር ከመጣ በኋላ ግን ጤና ከሌላቸው የአእምሮ እረፍት ከሌላቸው ያ የሚያሳዝን ነገር ነው ርካሽ ነው ክብር። ትምህርትም ቢሆን ዛሬ በትምህርት ተቋማት ውስጥ ብዙ ተማሪዎች ከፍተኛ ትምህርት ያጠናሉ ከፍተኛ ትምህርት ተቋም ውስጥ ገብተው እና እኔም በዩኒቨርስቲ በነበርኩ ጊዜ ይህንን እታዘብ ነበር። ብዙዎች ይህንን ትምህርትና እውቀት ለማግኘት ጤናቸውን በተደጋጋሚ እየጨቁኑ አሉ። ጤናቸውን በማጣት ብዙ እውቀትን ለማጋበስ እና ለማግኘት ይሞክራሉ። ነገር ግን ያ እውቀት የሚባለው ነገር ከተገኘ ትምህርቱም ካለቀ በኋላ ብዙዎች ግን የጤና ቀውስና የጤና ችግር ላይ ወርቀው እናያለን። ታዲያ ምንድን ነው መማር ትርጉሙ የሚያስብል ሁኔታ ነው የምናየው። እና እነዚህ ሁሉ ምንላቸው? ሌሎችም እዚህ ጋ ከተጠቀሱት ውጭ ያሉ ነገሮች ብናገኝ ነገር ግን ጤና የሚባለው ነገር በዛ ውስጥ ከሌለበት ወንድሞችና እህቶች ሁሉም ነገር ከንቱ ነው። ስለዚህም ሌሎቹን ሁሉ አግኝተን ጤና ከሌለን ደስታ ሊያጎናጽፈን እንደማይችልና ጤናን እየሰዋን የምናገኘው ሀብት፣ ጤናን እየሰዋን የምናገኘው ክብር፣ ጤናን እየሰዋን የምናገኘው ማንኛውም ምድራዊ ነገር ሊቀርብን ይገባል። በዚሁ መጽሐፍ ቅድም እንዳልኳችሁ ጤና ማንሆን አርገ ጸጥኝ ላይ ጤናችን ፍጹም የሆነ እንደሆነ ስራችንም እንዲሁ ፍጹም ይሆናል። ሌላ የትኛውም ስራ ላይ ተሰማርተን ብንሆን ያ ጤና እኛ ጋር ካለ ፍጹም ከሆነ የትኛውንም ስራ ብናከናውን ፍጹም ይሆናል ስራችንም። ጤናን ማጣት ቀላል ሲሆን መልሶ ማግኘት ግን ከባድ ነው። ይሄ ሁላችን የምናውቀው ዋጋ ነው። ጤና ማኖራር ገጽ 29 ላይ የምናየው ነው። ስለዚህ ይህንን ዋጋ መረዳት መጀመሪያ አስፈላጊ ነው ብዬ አምናለሁ። ወንድሞች እና እህቶች አንዳንድ ጊዜ ይህንን ሀሳብ አሁን ማነሳ ሁን በደንብ እንድታዳምጡኝ እፈልጋለሁ። በእኛ በኩል ታዲያ ይህንን ያህል ጤና ዋጋ ካለው እንዴት የጤና ማኗኖር ገጽ ስልሳ አራት ላይ በእኛ በኩል ጤናን ለማግኘት የምንችለውን ያክል ስንሰራ የተባረኩት ውጤቶች ሊከተሉ ይችላሉ ብለን መጠባበቅ እንችላለን። ጤናችንም ተጠብቆ እንዲቆይ ፈጣሪንም በእምነት ጥረታችን እንዲባርክ መጠየቅ እንችላለን። ይሄ የእኛ ድርሻ የሆነውን ነገር በሚገባ መወጣት አለብን። ከዚያም በኋላ በረከቱ አስከትሎ ይቀጥላል። ይህንንም ጥረታችንን ደግሞ እግዚአብሔር እንዲባርክልን መማፀን መጠየቅ እንችላለን። ሁልጊዜም ቢሆን ስሙ የሚከብርበት ከሆነ ጸሎታችንን ይመልስልናል። ነገር ግን ሁሉም ሊሰሩት የሚገባ ስራ እንዳለ ያስተውሉ። ራሳቸውን ሊያሳምም በእርግጥም የሚችልን መንገድ የተከተሉ ያሉ ሰዎችን ጤናን ለመጠበቅ እግዚአብሔር በታምራዊ መንገድ አይሰራም። እንግዲህ ሰዎች ራሳቸውን ሊያሳምማቸው ወደ አደጋ ሊጥላቸው የከፋ ሁኔታ ላይ ሊጥላቸው የሚችለው ነገር እያደረጉ፣ በተመሳሳይ መንገድ ደግሞ እግዚአብሔር በታምራዊ መንገድ ይሰራልናል ብሎ መጠበቅ እግዚአብሔርን በትክክል አለማወቅ ሞኝነት ነው። መጨረሻው መማመር ነው። እንግዲህ መልካሙን ነገር በማድረግ የታዘዝንበት ነገር ላይ ታማኝና ታዛዥ በመሆን ነው ከእግዚአብሔር በረከትን መጠየቅ የምንችለው። እነዚህ ነገሮችን በማድረጋችን ብቻም ጤናማ እንሆናለን ማለት አንችልም። የእግዚአብሔር በረከት ሊታከልበት ይገባል። የእኛን ድርሻ ሳንወጣ ግን እግዚአብሔር ይጠብቀናል ማለት ታምራዊ መንገድ እየሰራ ይፈውሰናል ማለት ወንድሞችና እህቶች የማይታሰብ ነገር ነው። የእኛን ድርሻ ሳንወጣ ማድረግ የሚገባን ነገር ሳናደርግ እግዚአብሔር በታምራዊ መንገድ እንደፈለግን እየበላን እየጠጣን፣ እየገባን እየወጣን፣ የሚያሻንን ነገር ሁሉ እያደረገን በተመሳሳይ ሁኔታ ደግሞ እግዚአብሔር ይፈውሰናል ብንል ወይም ጣልቃ ገብቶ ያድነናል ብንል ይሄ ፍጹም ከእግዚአብሔር መንግስት ጋር ከእግዚአብሔር ባህርይ ጋር የማሄድ እንደሆነ ልናስተውል ይገባል። መጀመሪያ ላይ አስቀድመን ወደ አነሳነው ነጥብ እንመለስና ሁለንተናዊ ጤና ምንድን ነው? ይሄ ከመጽሐፍ ቅዱስ አንጻር ሲፈተሽ ሶስተኛው ነጥብ እንመለከታለን። መጽሐፍ ቅዱስ ሁለንተናን ምን እንደሆነ ይገልጽልናል። በአንደኛ ተሰሎንቄ ምዕራፍ አምስት ከቁጥር 23 ላይ እንደምናነበው የሰላምም አምላክ ራሱ ሁለንተናቸውን ይቀድስ። እንግዲህ ይሄ መጽሐፍ ቅዱስ ሁለንተና የሚለው መጽሐፍ ቅዱስ አያሳብ እንደሆነ እናያለን። ለመሆኑ ምንድን ነው ሁለንተና? ቀጥሎ ጳውሎስ ሲያስቀምጥ መንፈሳቸውም፣ ነፍሳቸውም፣ ስጋቸውም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ሲል ያስቀምጣል። ስለዚህ ሁለንተና የምንለው መንፈሳችን፣ አእምሯችን እንዲሁም ደግሞ ስጋችን ወይም አካላችን እንደሆነ እናያለን። እንግዲህ ጤናማ መሆን ማለት ምን ማለት ነው የሚለውን ሁለንተና የሚለውን አይተናል። ሁለንተና ጤና የሚለውን ስና ጤናማ መሆን ማለት ማለት ነው፣ ከመጽሐፍ ቅዱስ የተወሰኑ ክፍሎችን እንመለከታለን። የመጀመሪያ የምንመለከተው በዮሐንስ ወንጌል ምዕራፍ አምስት ላይ የሚገኘውን ክርስቶስ የፈወስ ስለፈወሰው ስለ አንድ ሰው ነው። በዚያ ውስጥ ጤና የሚለውን ትርጓሜ በሚገባ ሊያስረዳን ይችላል እና ይህንን ክፍል እንድናይ ጠይቃችኋለሁ። እንግዲህ ከአንድ ጀምሮ መጽሐፍ ቅዱሳችንን ከፍተን እናነባለን። ከዚህ በኋላ የአይሁድ ባህል ነበረ። ዮሐንስ ወንጌል ምራፍ አምስት ከቁጥር አንድ ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጥመቂያ ነበረች። አምስትም መመላለሻ ነበራት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም፣ ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር እንግዲህ እስከዚህ ያለውን ስንመለከት ቤተሳይዳ የሚባል ቦታ የሚገኝ መጥመቂያ ስፍራ ላይ ስለሚሆነው ክስተትና እውነታ ነው። የመጽሐፉም ያስቀምጥልን ይሄ ውሃ በሚንቀሳቀስበት ጊዜ ብዙዎች ወደዚህ ውሃ ዘለው በመግባት ከበሽታቸው ለመዳን ይጠቀሙበት ነበር በጊዜው። እንግዲህ ቀጥሎ ስናነብ አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። ምን ይሆን ነበረን ቢለው ጤናማ ይሆን ነበር። በዚያም ከሰላሳ ስምንት ዓመት ጀምሮ የታመመ አንድ ሰው ነበር። ሰላሳ ስምንት ዓመት። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ እንዲህ አለው፣ ልትድን ትወዳለህን? አለው። ወንድሞችና እህቶች እዜ ጋር ቆም እናድርግና ዛሬም የጌታችን ኢየሱስ ክርስቶስ ጥያቄ ይህ ነው፣ ልትድን ትወዳለህ ወይ? መዳን ትፈልጋለህ ወይ? ትወዳለህ ወይ? ድውዩም ጌታ ሆይ፣ ውኃው በተናወጠ ጊዜ በመጥመቃየት ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውዬው ዳነ፣ አልጋውንም ተሸክሞ ሄደ ይላል። ይሄ ሰውዬ ዳነ የሚል ቃል እናያለን። በእንግሊዝኛው እነዚህ ቃላት ስንመለከት ሆል የሚል ቃል ያስቀምጣል። ይሄ በሌላ አማርኛ እንተርጉሞ ብንል ሙሉ ሆነ ወይም ሁለንተናው ተስተካከለ ማለት ነው። ሶ ወደ ኋላ እንመለስና ካለበት ደዌ ጤናማ ይሆን ነበረ። ቅድም ብለናል እና ጤናማ መሆን ማለት መዳን ማለት ነው። መዳን ማለት ደግሞ ሙሉ መሆን ማለት ነው። ከዚያም በኋላ ቀጥለን ስናነብ እስከ አስራ አምስተኛ ቁጥርም ይህንን ሀሳብ እናገኛለን። እርሱ ግን ያዳነኝ ያ ሰው አልጋን ተሸክመህ ሂድ አለኝ ብሎ መለሰላቸው። ያዳነኝ እንግዲህ መዳንን፣ መፈወስን እንደገና ደግሞ ጤናማ መሆንን እናያለን። አብሮ እየተያያዘ ነው። እስከ ቁጥር አስራ አምስት ድረስ ያለውን ብታነቡት በተመሳሳይ ሁኔታ በማቴዎስ ንጌ ምዕራፍ 12 ቁጥር 10 እስከ 13 ያለውን ክፍል ስንመለከት እነሆ እጁ የሰለለች ሰው ነበረ። የከሱትም ዘንድ በሰንበት መፈወስ ተፈቅዷልን ብለው ጠይቁት። ከዚያም በኋላ ሰውየውን እጅህን ዘርጋ አለው፣ ዘርጋትም፣ እንደ ሁለተኛ አይቱም ደህና ሆነች ይላል። ስለዚህ መዳን የሚባለው መፈወስ የሚባለው ወይም ሙሉ መሆን የሚባለው ነገር መጽሐፍ ቅዱሳዊ ኮንሰፕት ወይም ጽንሰ ሀሳብ እንደሆነ እናያለን። በጣም ይሄ የምትሰሙት ቃል ለመሆን በጣም ያስደንቃቸዋል። ስናወራ ከነበረው መጽሐፍ ቅዱሳዊ መሰረቱን የሚያሳይ ጥሩ ሪፈረንስ ነው፣ ማጣቀሻ ነው። በዮሐንስ ወንጌል ምዕራፍ ሰባት ከቁጥር 23 ላይ ይህንን ከዚህ ጋር ተያይዞ ያለውን ሀሳብ ስናይ የሙሴን ሕግ እንዳይሽር ሰው በሰንበት መገረዝን የሚቀበል ከሆነስ እንግዲህ የሙሴ ሕግ እንዳይሻር ሰው በሰንበት መገረዝን የሚቀበል ከሆነስ ሰውን ሁለንተናውን በሰንበት ጤናማ ስላደረግኩ ትቆጡኛላችሁ በማለት ክርስቶስ ይናገራል። ምንድን ያለው ክርስቶስ? ሰውን ሁለንተናውን በሰንበት ጤናማ ስላደረግኩ። ዋው እንዴት ያስደንቃል! የክርስቶስ ዓላማ፣ የልቡ ናፍቆት ሰው ሁለንተናው ጤናማ እንዲሆን ነው። ግማሽ አካሉ ሳይሆን፣ ቅድም እንደተመለከትን ሁለንተና ቢለው የመንፈስንም፣ የአእምሮንም፣ የአካልንም ነገር የያዘ ስለሆነ ሁለንተናውን ጤናማ ስላደረግኩ፣ ግማሽ ፎስ የሚባል ነገር የለም። ወንድሞችና እህቶች እግዚአብሔር ኃጢአትንም አእምሮንና መንፈስን የሚያቃውሰውን የሚረብሸውን፣ እንዲሁም ደግሞ አካልንም ከበሽታና ከደዌ ስቃይ ነጻ ማድረግ ነው የልቡ መሻትና ናፍቆት። ያንንም ደግሞ በምድራዊው አገልግሎት ሲያደርግ ቆይቷል። በማቴዎስ 15፥31 ስለዚህም ሕዝቡ ዲዳዎች ሲናገሩ፣ ጉንድሾችም ሲድኑ፣ እርግጥ ሲድኖ የሚለውን ስናይ የእንግሊዝኛውን ቃል ቅድም ለማንሳት ሞክረናል። ሆል ሲሆኑ፣ ሙሉ ሲሆኑ፣ ሁለንተናቸው ጤናማና ደህንነቱ የተጠበቀ ሲሆን ማለት ነው። እነዚህ ሰዎች በእርግጥም እንደምናየው የአካላዊ ሰቆቃ ነጻነትን ብቻ ሳይሆን የመንፈሳዊ የአእምሮንም እረፍት ጭምር ያገኙ እንደሆነ ልናስተውል ያስፈልገናል። ስለዚህም ሲድኖ ነው የሚለውን ቃል ስናይ ሙሉ ሲሆኑ ማለት ነው። አንካሶችም ሲሄዱ፣ ዕውሮችም ሲያዩ አይተው ተደነቁ፣ የእስራኤልንም አምላክ አከበሩ ይላል። ለአስራ ሁለት ዓመት ደም ይፈሳት የነበረችዋንም ሴት መጽሐፍ ቅዱስ ያንን ታሪክ ስንመለከት በሉቃስ ወንጌል ምዕራፍ ስምንት ከቁጥር አርባ ሁለት ጀምሮ እስከ አርባ ስምንት ተመሳሳይ የሆነ የመጽሐፍ ቅዱስ ጽንሰ ሀሳብ እንታያላችሁ መዳን፣ ጤናማ መሆን ሁለንተናን የሚያጠቃልል ጉዳይ እንደሆነ ስለዚህ ሴት ስ የተባለውን እናንብብን አስራ ሁለት ዓመት የሆናት አንዲት ሴት ልጅ ነበረችውና እርሷም ለሞት ቀርባ ነበረች። ሲሄድም ህዝቡ ያጨናንቁት ነበር። ከአስራሁለት ከአስራ ሁለት ዓመትም ጀምሮ ደም የሚፈሳ ሴ ነበረች። ትዳሯዋንም ሁሉ ለባለ መድኃኒቶች ከስራ ማንም ሊፈውሳት አልተቻለውም። እንግዲህ ማንም ሊፈውሳት አልቻለም። በኋላውም ቀርባ የልብሱን ጫፍ ዳሰሰች፣ የደማን ፈሳሽ በዚያን ጊዜ ቆመ። እንግዲህ ይሄ እስካሁን ስንመለከታቸው የነበሩትን የመጽሐፍ ቅዱስ ክንፍሎች ብንመለከት በህክምናው የተመጣጣኝ የሆነ ስያሜ ልንሰጣቸው እንችላለን። ለምሳሌ ይሄ ይቺ ደሚፈሳት የነበረች ሴት የወር አበባ መዛባት ችግር ከዚያ ጋር ተያይዞ እንግዲህ ብዙ ምክንያቶችን ልናስቀምጥ እንችላለን። ከህጢ ጋር ተያይዞ ሊሆን ይችላል። ከጄኔቲክ ወይም ከዘረመል ጋር ተያይዞ የመጣ ችግር ሊሆን ይችላል። ሌሎችም ብዙ የላይፍ ስታይል የአኗኗር ዘይቤ ችግሮች ኖሮባት ሊሆን ይችላል። በነገራችን ላይ ሀይፐር ሜኖሪያ ከመጠን በላይ የደም መፍሰስ፣ ያ ደግሞ በነገራችን ላይ የደም ማነስ ያመጣል። እንዲህ አይነት ሰዎች ያዞራቸዋል፣ አቅም የላቸውም ደካሞች ናቸው። እንዲሁም የአትነፋፈስ ችግር ያጋጥማቸዋል፣ የትንፋሽ መቆራረጥ ሌሎችም በቂ ብዙ ነገሮችን ማንሳት እንችላለን። ይሄ አካላዊውን ነገር የሚመለከት ነው። ነገር ግን ይህንን ታሪክ ወደኋላ መለስ ብለን ስንመለከት ይህቺ ሴት ከሚፈሳት ደም ብቻ አይደለም የዳነችው። እስቲ ቀጥላ ያለውን ክፍል እንመልከት። ኢየሱስም የዳሰሰኝ ማን ነው አለ። ሁሉም በካዱ ጊዜ ጴጥሮስና ከእርሱ ጋር የነበሩት አቤቱ ሕዝብ ያስጨንቁሃልና ያጋፉህማል የዳሰሰኝ ማን ነው ትላለህን አሉ። ኢየሱስ ግን አንድ ሰው ዳሶኛል፣ ኃይል ከኔ እንደወጣ እኔ ያውቃለሁና አለ። ሴቲቱም እንዳልተሰወረች ባየ ጊዜ የተንቀጠቀጠች መታ በፊቱ ተደፋች፣ በምን ምክንያትም እንደዳሰሰችው ፈጥናም እንደተፈወሰች በሕዝቡ ሁሉ ፊት አወራች እርሱም ልጄ ሆይ እምነትሽ አድኖሻል በሰላም ይጃላት እግዚአብሔር የተመሰገነ ይሁን ኢየሱስ ይህችን ሴት እምነትሽ አድኖሻል ያላት እንግዲህ ቅድም ስናወራ ከነበረው ከመጽሐፍ ቅዱስ አንጻር እምነትሽ አድኖሻል ሲላት እምነትሽ ሙሉ አድርጎሻል ከአካላዊ የደም መፍሰስ እንደ ገና ደግሞ ከመንፈስ መታወክ ከኀጢአት እስራት ሁሉ ነው ነጻ ናቸው ስለዚህ ይች ሴት በእርግጥም ሙሉ እንደሆነች እንመለከታለን እንመለከታለን። ስለዚህ በአጠቃላይ መጽሐፍ ቅዱሳዊ መሠረት ያለው ጽንሰ ሀሳብ እንደሆነ እናያለን እናስተውላለን። ዛሬም ቢሆኑ ወንድሞችና እህቶች ግማሽ ፈውስ የለም። እግዚአብሔር ልጅ ኢየሱስ ክርስቶስ ጥንትም ሲያደርግ እንደነበረው ዛሬም በመንፈሱ በዚህ ዘመን ላለን ሰዎች ለእያንዳንዳችን፣ ለምትሰሙ ይህ መልእክት ለሚደርሳችሁ ግማሽ ፈውስ ሳይሆን ሁለንተናን መፈወስ፣ ኃጢአትን ይቅር ማለት ማንም ይህንን ሊያደርግ አይችልም። ወንድሞችና ሐኪም ቤት ብንሄድ ይህንን ልናደርግ አንችልም። የትኛውንም የተቀመመ መድኃኒት ብንወስድ፣ የተሻለ ስፔሻሊስት ሐኪም ጋር ብንታክም፣ ወደ ውጭ ሀገር ወደ ታይላንድ፣ ወደ ባንኮክ ወይም የተለያዩ ስፍራዎች ብንሄድ፣ ወንድሞችና እናቶች እውነተኛ ፈውስ ከእግዚአብሔር ብቻ የሚመጣ ነው። የእግዚአብሔርን መንገድ በመከተል የሚመጣ ነው። ሙሉ ፈውስ የአካልንም፣ የመንፈስንም፣ የአእምሮንም የሚያጠቃልለው። ይህን መጽሐፍ ቅዱሳዊ መሠረት ባለመረዳት ዛሬ ብዙዎች የሚናፍቁት ስለ አካል ከአካል ሰቁቃ ነጻ መሆን ብቻ ነው። እኔ ግን ወንድሞችና እህቶች በጌታ ፍቅር የምማጸናችሁ ሙሉ የሆነውን ፈውስ የሚሰጣችሁን እግዚአብሔርን ጠይቁ። ያንን ለመረዳት ሞክሩ። ይህንን በማድረግ እግዚአብሔርን ልታከብሩ የምትችሉበት ህይወት ታገኛላችሁ። ስለዚህም በዚሁ እናጠቀልላለን። ሁለንትና ነው የሚፈውስ እግዚአብሔር። ዛሬም ይህንን ቃል ለምሰሙ ሁለንትናቸውን እንዲፈውስ ጸሎቴና ምኞቴ ነው። የሰማነውን ነውን እግዚአብሔር ይባርክልን። በቀጣይ ፕሮግራም የምንገናኝ ይሆናል። እግዚአብሔር ከሁላችን ጋር ይሁን። ጸሎት እናደርጋለን። የምትወደንና የምታፈቅረን እግዚአብሔር አምላክ በዚህ ደቂቃዎች ውስጥ ላስተማርከን እውነት እጅግ እናመሰግንሃለን። ያንተ ፈውስ ሁለንትናን የሚዳስስ እንደሆነ፣ የጤና ዋጋ እጅግ የከበረና ታላቅ እንደሆነ እንድናስተውል ስላደረግከን እናመሰግንሃለን። ጌታ ያንተን ፈውስ እንሻለን። ያንተ ፈውስ ከሁሉም የተሻለ ነው። ስለዚህም ይህንን ፈውስ በልባችን በሕይወታችን እንድታሳየን፣ ከበሽታችን ሁሉ እንድታነጻን፣ እንድትፈውሰን፣ ይህም ደግሞ አንተን ለማክበር ብቻ ይውል ዘንድ እንማጽናሃለን። የሚሰሙ ጆሮችን አንተ ባረክ። ቀሪ ጊዜያችንን ተረከብ። በጌታ በኢየሱስ ክርስቶስ ስም አሜን። The <laughs> Zemmer በጸጋው አው ድኛለው፣ ደስታ ከቦ እራመዳለው ድኛለ Oh. <Sessantie> <Sessantie> <Sessantie> ክብር ደስታ ይጠብቀኛኛ በጸጋው አ So the stout, the the stout, the stout, the the stout, the stout, the Go!